በትላንትናው ዕለት ከጭና ቅሰን ከተማ አካባቢ ቤተ ክርስቲያን አንግ ሰው ወደ ጅጅጋ ከተማ ሲመለሱ በነበሩ ምእመናን ላይ ጥቃት መፈጸምንና ይህንን ተከትሎ በተቀሰቀሰው እውከት ሁለት ሰዎች መገደላቸውን የከተማዋ ነዋሪዎች ለአሜሪካ ድምፅ ተናገሩ። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ በበኩሉ ድርጊቱን የፈጸሙት በድሬዳዋ ተቀስቅሶ የነበረው ብጥብጥ በጅጅጋም እንዲደገም የሚፈልጉ የጥፋት ኃይሎች ናቸው ሲሉ ከሷል። ከተማዋ አሁን ወደ ቀድሞ ሰላሟ ተመልሳለች ተብሏል። አዲስ ቸኮል ዝርዝሩን ይዟል። በትላንትናው ለት ያስተሪው ማርያም በዓል ምክንያት በማድረግ ከጂጂጋ ከተማ በቅርብ ርቀት ጭናክስን ወረዳ ውስጥ ወደሚገኘው ቆጨር ማርያም ለንግስ ሄደው ሲመለሱ በነበሩ ምዕመናን ላይ ማንነታቸው ያልታወቁ አካላት ጥቃት እንደፈጸሙ ተገለጸ። በተቀራራቢ ጊዜም ጂጂጋ ከተማ ከ04 ቀበሌ የተነሱ ወጣቶች ክርስቲያኖች ወደሚበዙበት 06 ቀበሌ ጥቃት ሊፈጽሙ መሞከራቸውንም የአካባቢው ነዋሪዎች ተናግረዋል። ስለተፈጸመው ጥቃት የጂጂጋው ነዋሪ አቶ ጎሊያድ መስፍን እንዲህ ይላሉ። ትላንትና ቆጃር የሚባል ቦታ ላይ ማርያም ክብረ በዓል ነበረ። ክብረ በዓል ለማክበር የሃይማኖት ተከታዮች አክብረው ሲመለሱ መንገድ ላይ መንገድ ይዘጉና ብዙ ሰዓት ያቆዩቸዋል። ከዛ መከላከያ የሄደላቸውና መከላከያ ከፊት በቃ እየመራን ክፍል በድንጋይና በሮባ ብዙ ሰው ናን ይጎዳሉ። መኪና የሚተባብራሉ ከዛ በኋላ በቃ እዚህ ሲገባ ነገሩ የተቀናጀ ነው እና ደግሞ በዚህ ከዜሮ አራት የሚባል አካባቢ ተሰባሰው ወደ ዜሮ ስድስት ችግር የፈጠሩበት አካባቢ እንደዛ ተቀናጅተው ወደ ዜሮ ስድስት ሲመጡ የሰፈር ልጆች ደግሞ መንገድ ላይ በጥተው ላለማሳለፍ ሲሞክሩ፣ ድንጋይ ሲወረወሩ አንድ የነሱ ፖሊስ የአመ ልጆችን መጥቶ የገደለ ነው። ከዛ በኋላ ያንዛ እንደገደለ ድጋሚ በጀርባ ዋና ቤዛቸው አለ ከታይዋን ና የሚባላ አዲሱ ታይዋን እዛ በጣም የተጨናጅ ና በጣም የተደራጁ ለቁጥር የሚያታክቱ በውሎ ሲመጡ በጣም በመከላከያ ታሎ ታግሎ መጨረሻ መከራ ነው። በ በጭስ ቦምብ ምናን ነገር ስንትን የበተ ናቸው። ከዛ በኋላ በ ያው መከላከያ ሀይልን ገብቶ ነገሮችን ኮንትሮል አድርገው ድርጊቱ መፈጸሙን ያመኑት አዲሱ የሶማሌ ክልል ኮሚኒኬሽን ጉዳዮች ቢሮ ሀላፊ አቶ አብዱላሂ መሀመድ መውሊድ ስለ ድርጊቱ ፈጻሚዎች እንዲህ ብለውናል። ይህ የተፈጠረው ያው አጋጣሚ ይሁን ዴሊበሬትድ ሌላ ሰዎች በፖለቲካ ምክንያት አድርጎ ይሁን መንግስት እያጣራ ነው ያለው። ከፌዴራል ጋር እንድላው ነው። ምን ጉዳት ደረሰ? እስኪ የደረሰውን ጉዳት ሁለት ሰው ላይ ሞተው ነው የተባለው። ማን ነው ገዳዩ? አይታወቅም። እንግዲህ ያው ፌደራል ፖሊሲ ማን ነው በጥይት ላይ ተመታ ነው የሚባለው። ማን ደተኮሴ ጸጣዮች እያጣሩ ነው። ይሄ ነገር የፈጸሙት ግለሰቦች ግን መንግስት እያጣራ ነው ያለው። ምንድን ነው በጀርባቸው ያለው ይሄ ነገር ፖለቲካሊ ነው እንትን ብሎ ነው ህዝብን ከህዝብ ለመጋጨት ሃይማኖት ከሃይማኖት ጋር ለመጋጨት ተብሎ ነው። እግዚአብሔር አባረረ እንጂ ሌላ ዓላማ ያላቸው ግለሰቦች ስለነበሩ እሱን አሁን መንግስት እያጣራ ነው ያለው። ባለፈው የተነሳው ችግር እነዛ ሄጎቹ ባለፈው በፌስቡክ በምናም ሲለቁ ሲጫራቸው የነበሩት ወሬ አሁንም ተግባራዊ ለማድረግ ይፈልጉት ድሬዳዋ ላይ የተጀመረው ማለት ነው። ወደዚህም ኢምፖርት ለማድረግ ነው፣ ወደዚህ ወደኛ ለማዛወር ነው የፈላሉች እና እዚህም ሴሎች ስላላቸው ለዛ ነው መንግስት በጥብቅ ከፈጠራሉ ከክልልም አንድ ላይ ሆነው ጸጥታ ሀይሎቹ በደንብ እየሰሩ ነው ያሉት። በአሁኑ ሰዓት የመከላከያ ኃይል ከክልሉ ፖሊስ ጋር በመተባበር ሰላም እያስከበረ መሆኑን አቶ አብዱላሂ ተናግረዋል። በጅጅጋ ከተማ ሐምሌ 28 ቀን 2010 ዓ.ም ሄጎ ተብለው የተደራጁ ቡድኖች በቤተ ክርስቲያንና በምዕመናን ላይ እንዲሁም ሶማሌ ባልሆኑ የክልሉ ነዋሪዎች ላይ የዘረፋ ግድያ፣ ቃጠሎና አስገድዶ መድፈር ወንጀሎችን መፈጸማቸውን ገልጾ ክስ መመስረቱን የፌዴራል አቃቢ ሕግ ባለፈው ሳምንት አስታውቆ ነበር። የክልሉ ነዋሪዎች ግን አመራሮች እንጂ የድርጊቱ ፈጻሚዎች ለፍርድ ባለመቅረባቸው ተመሳሳይ ጥቃት ሊሞከር ተቦቅተዋል ይላሉ። እነዚህ ጎ ምናምና የሚባሉ ፌደራል የተቁ በቃ በአምላያ ስምንት ያን ሁሉ ጥፋት አጠፍተው ምንም ነገር ያልተባሉ አመራሮቻቸው ብቻ ናቸው የታሰሩት፣ አንድ ዋና ዋናዎቹ። ሌሎቹ ያን ሁሉ ጥፋት ያጠፉት እንዳሉ ከተማ ቁጭ ውሏል። የፌዴራል አቃቢ ሕግ ህዝብ ግንኙነት ዳይሬክተር አቶ ዝናቡ ቱኑ ግን እኛ ማስረጃ ያገኘንባቸውን ነው የከሰስ ነው ይላሉ። ማንኛውም ዜጋ ወንጀሉን እስካላገኘበት ድረስ ንጹሕ ነው ብሎን አለ ገምተው በእኛ ደረጃ አቃቢ ሕግ ፖሊስ ባደረጋቸው ምርመራ በተጨባጭ ወንጀል ተሳትፏል ሊከሰሱ ይገባሉ ብሎ የለያቸውን ባለፈው መግለጫ ዝርዝር መግለጫ ሰጠንበታል። አርባ ስድስቱ ማለት ነው። አርባ ስድስቱ ማለት ነው። ከዛ ውስጥ የተወሰኑት ማማረዛ ቤት አሉ የተወሰኑ ደግሞ አሁንም የሚፈለጉና ክስ ግን በሌሉበት ደግሞ ክስ መስረተን አለ በስም ዝርዝር አለይተን ማለት ነው። አሁን ሚስተር ክሱ አይቀር የሚባል ካለን ደግሞ ይዛው መስል ለመሳተፉ እርግጠኛ የሆነ አካል በሙሉ እዛ ያለ አካባቢም የሰጥተ መዋቅር አለ ለፖሊስም ለምንም ይህን መረጃ እየሰጠ ወንጀለኛ የሆነ ሰው ሁሉ መጠየቅ አለበት። እኛ ሁሌ የምንለው ህዝቡ እንዲተባበረን ነው የምንለው በአሁኑ ሰዓት የጂጂጋ ከተማ ወደ ቀድሞ መረጋጋቷ መመለሷን ነዋሪዎችም የክልሉ ኮሚኒኬሽን ጉዳዮች ቢሮም ለቪኦኤ ተናግረዋል። በአዲሱ የአቶ ሙስጠፋ አስተዳደር ሶማሌ የሆኑትም ያልሆኑትም በርካታ የክልሉ ነዋሪዎች ተስፋ አላቸው። ሆኖም መጪውን ጊዜ ከስጋት ነጻ ለማድረግ ተጨማሪ ስራዎች መሰራት አለባቸው ይላሉ። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ነኝ ድሬዳዋ።